ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መስከረም 18 2016 ዓ ም ስርጭታችን ጀመረ።

የኢትዮጵያ መንግስት ለትግራይ ክልል ተፈናቃዮች አስቸኳይ የምግብ እርዳታ መላክ እንደጀመረ አስታውቋል።

በአሜሪካ ድምፅ አስተየታቸውን ከሰጡ ነጋዴዎች መካከል የተወሰኑትን ሀሳብ ነው ቀንጭበን ቀደም ብለን የሰማነው። የሁለቱ ጉዳዮች ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምናመሻችሁ እንደምንዋላችሁ። ተመልካቾቻችንና አድማጮቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። ዋና አዘጋጃችን ጽዮን ግርማ ናት። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን እንድትቆይሁን

አስቀድመን አጫጭር ያለም ዜናዎችን እናሰማችኋለን። እንግዲህ ወልደ ይቀጥላል። በድጋሚ እንደምናመሻችሁ። የአሜሪካው የውጭ ጉዳይ ሚኒስትር በአማራና በኦሮሚያ ክልል ያለው ሁኔታ አሳስቦኛል አሉ። ቭላዲሚር ፑቲን እና የደቡብ ሱዳን መሪ በኃይልና ንግድ ግንኙነት ዙሪያ ተነጋገሩ። እንዲሁም የአሜሪካ ምክር ቤት በበጀት ላይ ስምምነት ሊደርስ ባለመቻሉ

በሚቀጥለው ሳምንት የመንግሥት ሥራ ሊቆም እንደሚችል ተሰግተዋል፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአማራና በኦሮሚያ ክልል ያለው ሁኔታ አሳስቦኛል ሲሉ ትናንት መናገራቸውን የሚኒስትር መስሪያ ቤቱ ቃል አቀባይ ማት ሚለር አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ትናንት በስልክ የተነጋገሩት ብሊንከን በክልሎች ያሉትን ችግሮች በሰላማዊ መንገድ ለመፍታት የፖለቲካዊ ውይይትና

የሰብአዊ መብት መከበር አስፈላጊነትን አጽንኦት ሰጥተው መናገራቸው ታውቋል። ሁለቱ ወገኖች በተጨማሪም የምግብ እርዳታ ይቀጥል ዘንድ የሰብአዊ ሁኔታ ቁጥጥር ተሻሽሎ የሚቀጥልበትን ሁኔታ ተወያይተዋል ተብሏል። እውነተኛ ታማኝና ሁሉን አካታች የሽግግር ፍትህ ሂደትን ለመፍጠር እየተካሄደ ያለውን ስራ የውጭ ጉዳይ ሚኒስትሩ በመልካም እንደተቀበሉ ተጠቁሟል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ስለሚታየው የጸጥታ ተግዳሮት እንዲሁም

አንድ ሰላማዊና የበለጸገች ኢትዮጵያን ለማየት ያላቸውን የጋራ ግብ በተመለከተ መወያየታቸው ታውቋል። በማዕከላዊ ሶማሊያ በአንድ ገበያ አቅራቢያ በመኪና ላይ በተጠመደ ቦምብ ትናንት በተፈጸመ ጥቃት አምስት ሲቪሎች ሲሞቱ አስራ ሶስት የሚሆኑ ደግሞ መጎዳታቸው ታውቋል። ከአልሸባብ ጋር በሚያደርገው ፍልሚያ ችግር እንደገጠመው የሶማሊያ መንግስት ባስታወቀ በሳምንቱ ለተፈጸመው ጥቃት ወዲያውኑ ኃላፊነቱን የወሰደ አካል የለም።

ከአልቃይዳ ጋር ግንኙነት ያለው አልሸባብ በሶማሊያ ማዕከላዊ መንግስት ላይ ላለፉት 15 ዓመታት ጥቃት ሲሰነዝር ቆይቷል። ባለፈው ቅዳሜ በተመሳሳይ በተፈጸመ በመኪና ላይ በተጠመደ ቦምብ ጥቃት ሀያ አንድ ሰዎች ሕይወታቸውን አጥተዋል። ዛሬ ሐሙስ ፕሬዚዳንቱ በሚገኙበት ማዕከላዊ ሶማሊያ ሊፈጸሙ የነበሩ ሁለት በመኪና ላይ የተጠመዱ ቦምቦች ጥቃት ማክሸፉን የአገሪቱ የጸጥታ ኃይል አስታውቋል።

በአፍሪካ ህብረት ሰላም አስከባሪ ኃይል ሞቃደሹን እንዲለቅ የተገደደው አልሸባብ አሁንም ሰፊ ገጠርማ አካባቢዎችን በመቆጣጠር ላይ ነው አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው በሩሲያ ጉብኝት ላይ ያሉት የደቡብ ሱዳን ፕሬዚደንት ሳልቫኪር

ኃይል፣ ንግድና በተለይም ነዳጅ ዘይትን በተመለከተ ሁለቱ ሀገራት ያላቸውን ግንኙነት በሚያስፋፉበት ጉዳይ ላይ ከፕሬዚደንት ቭላድሚር ፑቲን ጋር ተነጋግረዋል። የሩሲያ ኩባንያዎች በደቡብ ሱዳን የነዳጅ ማጣሪያ ቢመሰረቱ የሁለቱን ሀገራት ግንኙነት እንደሚያጠናክር ፑቲን መናገራቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ፑቲንና ኪር በተጨማሪም በታህሳስ 2017 ምርጫ ለማድረግ ባቀደችው ደቡብ ሱዳን ስላለው የፖለቲካና የጸጥታ ሁኔታ ተነጋግረዋል።

ደቡብ ሱዳን ነፃነቷን ከሱዳን ከተቀዳጀችበት እንደ አውሮፓውያን አቆጣጠር 2011 ጀምሮ ሳልቫኪር ሀገሪቱን መርተዋል። ሩሲያ ለኪር የጉብኝት ግብዣውን ያቀረበችው የዓለም ሀያላን አገራት ሩሲያ በዩክሬን ላይ የፈጸመችውን ወረራ በተመለከተ የአፍሪካ ሀገራትን ድጋፍ ለማግኘት በሚፎካከርበት ወቅት መሆኑ ተነግረዋል።

ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን አንድ ከፍተኛ የቫግነር ቅጥር ወታደራዊ ቡድን አዛዥን በዩክሬን የበጎ ፈቃደኛ ተዋጊ ቡድኖችን እንዲመሠርቱና እንዲመሩ አዘዋል። የፑቲን ትእዛዝ የቅጥር ወታደራዊ ቡድኑ መሪ የነበሩት የቭጌኒ ፕሪጎዥን ከሞቱ በኋላ ክሬምሊን ከቡድኑ ጋር መስራት መቀጠሏን ያመለክታል ተብሏል። የአንድሬ ትሮሼቭ ኃላፊነት ተልእኳቸው ለውጊያ ዝግጁ የሆነ የበጎ ፈቃደኛ የእግረኛ ጦር ማቋቋም መሆኑን ፑቲን ተናግረዋል።

አዲሱ የፑቲን ትዕዛዝ የቡድኑ መሪ ፕሪጎዥን ባለፈው ሰኔ በክሬምሊን ላይ አመጽ አስነስተው በነሐሴ ወር በአጠራጣሪ ሁኔታ ሕይወታቸው ካለፈ በኋላ ሞስኮ የቫግነር ተዋጊዎችን መልሳ በዩክሬን ለማሰማራት ማቀዷን እያመልክታል ተብሏል። በዩክሬን የባክሙትን ከተማ ከተቆጣጠሩና በኋላ ግን ለቀው በመውጣት በሞስኮ ላይ የአጭር ጊዜ አመጽ ካስነሱ በኋላ የቫግነር ተዋጊዎች ይህ ነው የሚባል የውጊያ ተሳትፎ አልነበራቸውም ተብሏል።

የአሜሪካ ምክር ቤት በበጀት ላይ ስምምነት ሊደርስ ባለመቻሉ በሚቀጥለው ሳምንት የመንግስት ስራ ሊቆም እንደሚችል ተሰግቷል። የአሜሪካ ሴኔትና የተወካዮች ምክር ቤት አባላት በሀገሪቱ የበጀት መጠን፣ ለዩክሬን በሚሰጠው ድጋፍ፣ ከሜክሲኮ ጋር በሚያዋስነው ድንበር በኩል ስለሚገቡ ፍልሰተኞች፣ እንዲሁም በድህነት ውስጥ ለሚኖሩ አሜሪካውያን የሚሰጠውን ድጋፍ በተመለከተ መስማማት ላይ ባለመድረሳቸው የመንግስት ስራ የመዘጋቱ ሁኔታ አይቀር ይመስሏል።

በዲሞክራቶች ቁጥጥር ስር ያለው ሴኔት መንግስትን ከመዘጋት ለመታደግ ለሰባት ሳምንት የሚቆይ ጊዜያዊ በጀት ለማጽደቅ በመሞከር ላይ ቢሆንም ምክር ቤቱን የሚቆጣጠለው የሪፐብሊካን ፓርቲ የሚወክሉት አፈ ጉባኤ ኬቪን መካርቲ የሴኔቱን ህግ ለምክር ቤቱ ድምፅ እንደማያቀርቡ አስታውቀዋል።

ሴኔቱና ምክር ቤቱ እስከ ቅዳሜ እኩለ ሌሊት ድረስ አንድ ስምምነት ላይ ካልደረሱ ከእሁድ ጀምሮ በጀት ስለማይኖር አስፈላጊ ከተባሉ ሰራተኞች በስተቀር በጀት መልሶ እስከሚለቀቅ ድረስ የመንግስት ሠራተኞች ስራ ያቆማሉ። የመንግስት መስሪያ ቤቶች ዛሬ ሐሙስ መንግሥት ሊዘጋ እንደሚችል ለሰራተኞቻቸው አስታውቀዋል።

በመጨረሻም የዲሞክራቲክ ፓርቲውን በመወከል የካሊፎርኒያ እንደ ራሴ የነበሩት ዳያን ፋይንስታይን በዘጠና ዓመታቸው ዛሬ ከዚህ ዓለም በሞት መለየታቸው ታውቋል። በአሜሪካ ከሴት እንደ ራሴዎች ረጅም ዘመን ያገለገሉት ዳያን ፋይንስታይን ዋሽንግተን ዲሲ በሚገኘው መኖሪያ ቤታቸው እንዳረፉ ቢሮቸው አስታውቋል። የሴቶች ዓመት ተብሎ በተጠራው እንደ አውሮፓውያን አቆጣጠር 1992 ጀምሮ ላለፉት 30 ዓመታት እንደ ራሴ የነበሩት ዳያን ፋይንስታይን በአካባቢውም ሆነ በብሔራዊ ደረጃ

ፖለቲካ ከፍተኛ ሚና ተጫውተዋል ተብሏል። ፈርቀዳጅ ሲሉ እንደራሴዋን የገለጹት ፕሬዚደንት ጆ ባይደን የእርሳቸውን መነ የባለቤታቸው ጂል ባይደን ውድ ጓደኛ እንደነበሩ ተናግረዋል። ለዘብተኛ አቋም እንዳላቸው የሚነገርላቸው እንደራሴዋ የአካባቢ ጥበቃ፣ የሴቶች መብት፣ የመሳሪያ ቁጥጥር በመሰሉ ጉዳዮች ላይ አቀንቃኝ እንደነበሩ ተዘግበዋል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚህ ተጥቃሏል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ድግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የመስከረም 18 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

any immigrant wherever we go whether we are in the us in ማንኛውም ስደተኛ አውሮፓ የሚሄድ የትም ሚሄድ አምባሳደር ነው። ለመጣንበት ሀገር ብቻ ሳይሆን ለምንኖርበትም ማለት ነው። በዚህ ሁኔታ ላይ እኔ ለአሜሪካ እንደማለት ነው። እንደሚመስለኝ ዲያስፖራው የተማረ ብዝሃነት ያለውና ንቁ ነው።

ከሰሞኑ ለፕሬዚደንት ባይደን አስተዳደር የአፍሪካ ዲያስፖራ ተሳትፎ አማካሪ ተደርገው ከተሾሙት መካከል አንዷ የሆኑትን አልማዝ ነጋሽን ነው ቀደም ብለን የሰማናቸው። በሁለተኛው ምዕራፍ ሙሉ ጉዳዩን ይዘናል። አብራችሁን እንድትቆዩ ይሁን ዛሬ ምሽት። በምስልና ድምፅ ቅንብሩ ግርማ ድገፋ አብሮኛለ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ

በቀጥታ እየተደመጡ ይገኛሉ። አስቀድመን ወደ ዕለቱ ዐብይ ርዕስ ዘገባችን እንሻገራል።

የፌዴራል መንግስት በዚህ ሳምንት ከ121 ሺህ ኩንታል በላይ የምግብ እርዳታ እርዳታውን ለ745 ሺህ ተፈናቃዮች እንደሚያውል ተጠቁሟል። የኮሚሽኑ የቅድመ አደጋ ማስጠንቀቂያ ኃላፊ አቶ ገብረ እግዚአብሔር አረጋዊ በክልሉ 23 ወረዳዎች እንደተከሰተ በገለጹት ድርቅ የእርዳታ ፈላጊው ቁጥር እንደሚጨምር አመላክተዋል። ሙልጌታ ጽባ ዝርዝር አለው።

በትግራይ ክልል የእርዳታ እህል ከሰባት ወራት በላይ ተቋርጦ በመቆየቱ አስቸኳይ ምግብ የሚፈልጉ ሰዎች በከፍተኛ ችግር ላይ እንደወደቁ የክልሉ የአደጋ ስጋት ኮሚሽን የቅድመ ማስጠንቀቂያ ዳይሬክተር አቶ ገብረ እግዚአብሔር አረጋዊ በሰጡት መግለጫ ተናግረዋል።

በዚህ ሳምንት የፌዴራሉ መንግስት ለተፈናቃዮች የላከው ከ126ሺህ ኩንታል በላይ ምግብ ወደ ክልሉ እየገባ እንደሆነ የገለጹት ዳይሬክተሩ ለአስቸኳይ የምግብ እርዳታ ፈላጊዎች እንደሚውል አስታውቀዋል። ተመዲውና ቲ እኽሊ ምእጣው ጀሚሮ ሎ ወደ እኛ ተመድቦ መላክ የተጀመረው እርዳታ 111872 ኩንታል የስንዴ ዱቄት

11187 ኩንታል አልሚ ምግብ ወይም ፋፋ እና 3356 ኩንታል የሚመዝን ዘይት ነው። 745000 ሰዎችን ለአንድ ወር ለመመገብ ያስችልናል። በእርግጥ ከተፈናቃዩ ብዛት አንጻር አነስተኛ ነው። በመጠለያ ካምፕና ከህብረተሰቡ ጋራ የሚኖሩ 1.1 ሚሊዮን ተፈናቃዮች እንዳሉ የዓለም አቀፉ የፍልሰት ድርጅት አይኦኤም ጥናት ያመለክታል።

የፌዴራሉ መንግስት ከሁለት ወራት በፊትም የላከው 31 ሺህ ኮንታል የምግብ እርዳታ በ17 ወረዳዎች ውስጥ ለሚገኙ

ተፈናቃዮች እንደተከፋፈለ የኮሚሽኑ የቅድመ ማስጠንቀቂያ ዳይሬክተር አስታውሰዋል። በአብይ አዲ ከተማ የተፈናቃዮች ማዕከል የሚኖሩና ከጸገዴ ወረዳ ተፈናቅለው እንደመጡ የገለጹልን አቶ ብርሃነ ታፈረ ከየካቲት ወር 2015 ዓ ም በኋላ ወደ ማዕከሉ የገባ የእርዳታ እህል የለም ብለዋል። ሰሞኑን እየተላከ እንደሆነ የተገለጸው የፌዴራሉ መንግስት ድጋፍም እርሳቸው ያሉበት የተፈናቃዮች ማዕከል እስካሁን እንዳልደረሰ

አቶ ብርሃነ ተናግረዋል። በጣም ህዝቡ በቃ ተስፋ ቆርጦ በቃ እስካሁን በቃ አንድ ጊዜ እየዋለ ነበር። አሁን ግን በቃ ተቋርጦ አንዳንድ ሳሙና እየሰጠ አንድ ቀን አንድ ጊዜ ያድራል። አሁን ግን የሚበላ ነገር የለም። በቃ አሁን ሁሉም በቃ ተስፋ ቆርጦ አሁን ግን በጣም ከፍተኛ ችግር ነው ያለ።

የፌዴራሉ መንግስት የላከው እርዳታ ምግብ በዚህ ሳምንት ወደ ክልሉ እየገባ እንደሆነ በተለይ ለተፈናቃዮች ትኩረት ያደረገ እንደሆነ ሰምተናል እና እናንተ ጋር ደርሰዋል? ደርሰንኛል መቃም ያለየን እስካሁን ይመጣል ነገር መዝገቡ ምናምን አስተካክሉ ተብሎ እንግዲህ እሱ አስተካክለን አሁን በቃ ጉዝለን ያለ በጣም በጣም ከፍተኛ ችግር ነው። አሁን በጣም ብዙ ህዝብ አሁን በረሃብ አውጦ ሰውነት አውጦ በጣም በችግር ላይ ነው ያለ ነው።

አሁን በዚህ አስቸኳይ የምግብ እርዳታው በአፋጣኝ ለተፈናቃዮች እንዲከፋፈልም አቶ ብርሃነ ጠይቀዋል። የኮሚሽኑ የቅድመ ማስጠንቀቂያ ዳይሬክተሩ አቶ ገብረ እግዚአብሔር አረጋዊ በመግለጫቸው በክልሉ ባለፈው ክረምት በቂ ዝናብ ባልነበረባቸው ሀያ ሶስት ወረዳዎች ውስጥ ድርቅ እንደተከሰተ በዳሰሳ ጥናት እንደተረጋገጠ አስታውቀዋል። ኮሚሽን አደጋ ስጋት አመራር

ሕርሸን የክልሉ የአደጋ ስጋት አመራር ኮሚሽን ከግብርናና ተፈጥሮ ሀብት ቢሮ ጋር በመተባበር በሀያ ሦስት ወረዳዎች የድርቅ ክስተት ዳሰሳ ጥናት አካሂደዋል።

የተሻለ ዝናብ ያገኛሉ በተባሉት በሰሜን ምዕራብና ማዕከላዊ ዞኖች በሚገኙ ወረዳዎችም በድርቅ የተጎዱ ሊኖሩ ይችላሉ። ከክልሉ አሁናዊ ችግር በተጨማሪም በክረምቱ የዝናብ እጥረት የተፈጠረውን ድርቅ ተከትሎ የተረጂዎች ቁጥር ሊጨምር እንደሚችል ዳይሬክተሩ አመልክተዋል። ከዓለም አቀፍ ተቋማት ጋር በመቀናጀት ኮሚሽኑ አስቸኳይ የምግብ እርዳታ ፈላጊዎችን ቁጥር እንደሚያጠና ገልጸዋል። ዓለም አቀፍ ለጋሾች ከእርዳታ እህል ምዝበራ ጋር በተያያዘ ያቋረጡትን ድጋፍ

እስካሁን እንዳልጀመሩ አቶ ገብረ እግዚአብሔር ተናግረዋል። የምግብ እርዳታው ስርጭቱ ዳግም እንደሚጀመር

ቃል ሲገባ እንደቆየ የጠቀሱት ዳይሬክተሩ ሆኖም ቀኑ በትክክል እንደማይታወቅና ይህም ችግሩን እንዳባባሰው አስረድተዋል። ሰብዓዊ እርዳታው በመቆሙ በተለይም በተፈናቃይ ህፃናት፣ እናቶች፣ አረጋውያን፣ አካል ጉዳተኞችና የቆየ ሕመም ያለባቸው ሰዎች ከባድ ችግር ነው የገጠማቸው። የጸና ረሃብን አስከትሎ ሰዎች እየሞቱ ናቸው።

በሌላ በኩል በክልሉ ዘጠኝ ወረዳዎች ስምንት መቶ ሺህ ለሚጠጉ ሰዎች በምግብ ለስራ ሴፍትኔት ፕሮግራም ድጋፍ እየተሰጠ እንደሆነ የገለጹት ዳይሬክተሩ የመርሃ ግብሩ ሁለተኛ ዙር በቀጣይ ወር እንደሚጀመር ጠቁመዋል። ከዚህ ቀደም እንደነበረው ተረጂዎችን የመለየት ስራ ላይ ችግር እንዳይፈጠር በሳይንሳዊ መንገድ ጥናት ተካሂዶ ተረጂዎች እንደተለዩ አቶ ገብረ እግዚአብሔር አረጋግጠዋል። በትግራይ ክልል ለሁለት ዓመታት የዘለቀው ግጭት በፕሪቶሪያው የሰላም ስምምነት ካበቃበት ካለፈው ጥቅምት ወር አንስ

መቶ ቁጥራቸው 1329 የሚደርሱ ሰዎች በረሃብ እንደሞቱ ማረጋገጣቸውን የክልሉ የጤና ምርምር ኢንስቲትዩትና የመቀለ ዩኒቨርሲቲ በጋራ ባካሄዱ ጥናት ሰሞኑን ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአረብ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አበይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

በአማራ ክልል ልዩ ልዩ አካባቢዎች በየጊዜው በሚከሰቱ ግጭቶች የአቅርቦት ችግር እንደገጠማቸው ነጋዴዎች ገለጹ። በባህር ዳር ከተማ በግብርናና በኢንዱስትሪ ምርቶች ንግድ የተሰማሩ ነጋዴዎች ዛሬ ለአሜሪካ ድምፅ እንደተናገሩት በክልሉ የተስፋፋውን የጸጥታ መደፍረስ ተከትሎ መንገድ በመዘጋቱ ከመሃል ሀገርም ሆነ በቅርብ ርቀት ካሉ ከተሞች ግብዓቶችን ማስገባት እንዳልቻሉና የአቅርቦት እጥረት እንደገጠማቸው ተናግረዋል። ሸማቾችም የችግሩ ተጋሪ እንደሆኑ ለአሜሪካ ድምፅ ገልጸዋል።

የአማራ ክልል የንግድና ገበያ ልማት ቢሮ በበኩሉ የምርቶችና ሸቀጦች መጓጓዝ በሚኖርበት ጊዜ በእጀባ አገልግሎት ችግሩን ለመፍታት ከኮማንድ ፖስቱ ጋር እንደተነጋገረ አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።

ስሜ አይጠቀስ ያሉ በሸቀጣሸቀጥ ንግድ የተሰማሩ የባህር ዳር ከተማ ነዋሪ በአማራ ክልል የተስፋፋውን ግጭት ተከትሎ ከመሀል ሀገር የሚያስገቧቸውን ምርቶች እና ሸቀጦች በስፋትም ሆነ በጥራት ማቅረብ እንዳልቻሉ ለአሜሪካ ድምጽ ተናግረዋል። ያጋጠመን ችግር ያው ትራንስፖርት አንደኛ የተዘጋጋ ነው። በእሱ ምክንያት አቅርቦታችን፣ ወደዚህ የምናስገባቸው እቃዎች አብዛኛው ደግሞ ከአዲስ አበባ ምናምን ስለሆኑ

መንገድ በመዘጋጋቱ የኢንተርኔት ኮኔክሽን በመዘጋጋቱ ይፈልጋቸውን እቃዎች እንደልብ አለማግኘት

እንደገና የካማቸውን መለየት ስላልቻል ይህን እንኳን በኤርፖርት እንኳን ለማስገባት አስቸጋሪ ስለሆነ እሱ እሱ ነገር በቃ ለእኛ አስቸጋሪው ነው። አሁን ይበቃ ኦልረዲ ለሰው አቅርቦት የምንሰጣቸው ያሉትን ነው ያሉትን በማለት ላይ ስለሆነ ኦልረዲ በመንጠቃት ያሉ አብዛኛው በት ነው የሚየለቀቡ እየሉ ነውና እሱ ነው አሁን ያለው ችግር። በግብርና ምርቶች ንግድ ላይ የተሰማሩ ሌላው የባህር ዳር ከተማ ነጋዴ በአካባቢው ባለው አለመረጋጋት ምክንያት ጤፍንና ሌሎችን እህሎች ከአርሶ አደሩ ገዝተው ወደ ከተማ

ማጓጓዝ እንዳልቻሉ ገልጸዋል። ከወቅታዊ ጉዳዩ ጋር በተመለከተ አርሶ አደሩ አሁን ገበያ ላይ እያወጣው አይደለም፣ በሰላም ሁለ መግባት ስላልቻል በሚል አሁን ገበያ ላይ ምርቱ ራሱ አይወጣም። አልወጣ ሲል ደግሞ ነጋዴ ወድና ያችን ያገኛትን በቃ ኮምፒቴሽን ይወጥማል። ዞለመንታት ግን በዚ ይህን በተመለከተ ነው እንግዲህ ከና ደረጃ የደረሰ ችግርም አለ። ወቅታዊ በተመለከተ ያው የጥጥተው ችግርም አሁን ብዙ ጊዜ ወረዳ ላይ ነው አደለ የሚመጣ

ስማቸው በሚስጢር እንዲያዝ የጠየቁን ሸማች በተለይ በክልሉ የትጥቅ ግጭት እና አለመረጋጋት በተባባሰበት ካለፈው ዓመት ነሐሴ ወር ወዲህ ወደ ገበያ ሲወጡ በብዛትም ሆነ በጥራት የፈለጉትን ያህል ሸቀጥም ሆነ የግብርና ምርት እንደማያገኙ አስረድተዋል። የክልሉ ሰላም መደፍረት እኛ ሸማቾችን የምንፈልገውን አቅርቦት አቅማችን በሚመጥን ዋጋ ማግኘት ያልቻልንባቸው ሁኔታዎች እንዳሉ ይስተዋላሉ። እንግዲህ አስቸኳይ ጊዜ አዋጅ መታወጁ ብቻ ሳይሆን ክልሉ

ከአዲስ አበባ ወደ ረሰ መዲና ወደ ባህር ዳር ይገባበት የነበረው የጉዞ መስመር ወደ ምስራቅ አማራ በደሴ በኩል ይዞ ዙሮ የሚመጣ በመሆኑ ምክንያት፣ አስቸኳይ ጊዜ የአዋጁ እንቅስቃሴ ገደብ የተጣለበት በመሆኑ ምክንያት፣ በአንድ ቀን በሁለት ቀን ባህር ዳር ይገባ የነበረው የጭነት መጓጓዣ ትራንስፖርቶች ሶስት ቀን አራት ቀን ከዛም በላይ መንገድ ላይ የሚቆዩ እንደመሆናቸው መጠን በተፈለገበት ጊዜ የተፈለገውን ያክል

አቅርቦት በከተማው ውስጥ የለም። የተፈለገውን ያክል አቅርቦት አለመኖር ብቻ ሳይሆን ከብራንድም አንጻር የምንፈልጋቸው ብራንዶች አሁን በፈለግነው ልክ እያገኘን አይደለም ያለንበት ሁኔታ። ለምሳሌ ከፓስታ ዝርያው፣ ከንጽህና መጠበቂያ የሳሙና የኦሞ ምርቶች አሁን ገበያ ላይ የማናገኛቸው አሉ።

ከግብርና ምርት አንጻር በተለይ እዚህ በዙሪያችን ያሉ የግብርና ግብአቶች እንግዲህ አማራ ክልል በአብዛኛው ከዚህ አካባቢ የምንጠቀማቸው በመሆናቸው ምክንያት ድሮ በነበረው ዋጋ አይደለም አሁን እየተሸጠ ያለው በጣም ተወዷል። እንግዲህ ነጋዴዎች የሚሰጡት ምክንያት ቅድም እኔ የጠቃቀስኳቸው አይነት ምክንያቶች ያቀርባሉ። ሁለተኛው የጸጥታ ስጋት ስላለና

መንገድ ላይ ብንዘረፍ ወይም ቢታገድ የሚል ስጋት ስላላቸው በፈለ ባላቸው አቅም ልክ ግብአቶችን እያስገቡ እንዳልሆነ ምክንያቶችን ይሰጣሉ። በአዊ ብሔረሰብ አስተዳደር ዞን በጃዊ ወረዳ የሚኖሩ ሌላው ነጋዴም እንደተናገሩት የግብርና ምርቶችን ወደ አዲስ አበባና ሌሎች አካባቢዎች መላክ አልቻሉም። የዚህም ምክንያት የመንገድ መዘጋት እንደሆነ ገልጸዋል።

ወደዛ ያሉ ከተሞች አሁን በዚህ በግርግሩ በግጭቱ ምክንያት መኪና ወደ አዲስ አበባ ለመላክ መንገድ ስለተዘጋ መኪኖች መሄድ አይችሉም። ታች ያለች በዛ ምክንያት ምርቱም ያው አሁን እየተጫነ ከቦታ ቦታ የሸጥ እየለወጡ ምናምን አጥ የአማራ ክልል የንግድና ገበያ ልማት ቢሮ ግብይት ዘርፍ ምክትል ኃላፊ አቶ አበጃ አየለ ዛሬ ለአሜሪካ ድምጽ በሰጡት አስተያየት የሸቀጥና ምርት አቅርቦት እጥረቱን ለመቅረፍ ከኮማንድ ፖስቱ ጋር እየሰሩ እንደሆነ ተናግረዋል።

ኮሚቴ ያዋቅረናል። እኛ ይህንን የእጥረቱን መከላከል የሚቻልበትን ሁኔታ መልክ ለማስያል ቢያንስ መረጃዎችን በደንብ ሰብስበው ይህን ያህል ጤፍ፣ ይሄን ያህል በቆሎ፣ ይሄን ያህል ስንዴ ወይም ደግሞ ሌሎች የሰብል አይነቶች እዚህ አካባቢ አሉ የሚለውን ከለየን በኋላ እጥረት ያለባቸውን አካባቢዎች ስለለየን በእነሱ ተደራሽ ለማድረግ ቅድም እንዳልኩሽ በጀባም ሊሆን ይችላል ሌሎች ሚንሶችንም ከእነሱ ጋር በምን አይነት እንሂድ የሚለውን እነሱ ጋር እየተነጋገረው ኮማንድ ፖስቱ ጋር ማለት ነው

የምናደርስበትን ሁኔታ እየሰራን ያለንበት ሁኔታ ነው ያለው።

ይህ በእንዲህ እንዳለ በአማራና በኦሮሚያ ክልሎች የሚታዩ ግጭቶች እንዳሳሰባት አሜሪካ ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ትላንት ሐሙስ በስልክ እንደተነጋገሩ የመስሪያ ቤቱ ቃል አቀባይ ማት ሚለር በመግለጫቸው አስታውቀዋል። በውይይታቸው በአማራና በኦሮሚያ ክልሎች የግጭቶች መባባስ እንደሚያሳስባቸው ብሊንከን መናገራቸውን ቃል አቀባዩ ገልጸዋል። ግጭቶቹ በፖለቲካዊ ንግግር እንዲፈቱ

ብሊንከን ለጠቅላይ ሚኒስትሩ ጥያቄ እንዳቀረቡም በመግለጫው ተመልክቷል።

በሁለቱ ክልሎች ውስጥ በቀጠሉ ግጭቶች የበርካታ ንጹሐን ህይወት እንዳለፈና ብዙዎችም እንደተጎዱ በውይይቱ ላይ የጠቀሱት የውጭ ጉዳይ ሚኒስትሩ ለሰብአዊ መብቶች ጥበቃ እንዲደረግ በአጽንኦት ማንሳታቸውንም ቃል አቀባያቸው ማት ሚለር ተናግረዋል። በተጨማሪም የእርዳታ አቅርቦቱን ለማስጀመር የሚያስችሉ ስራዎችንም ማከናወን እንደሚገባ በሁለቱ ባለስልጣናት የስልክ ውይይት ላይ መነሳቱን አክለው አመልክተዋል።

ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናውን አመሰግናለሁ። አሁን ደግሞ ወደ ሌላኛዋ የአፍሪካ ሀገር ጋቦን እናቀናለን። የጋቦን ጦር ሰራዊት ስልጣን ከተቆጣጠረና 60 ዓመት የሚጠጋውን የቦንጎ ቤተሰብ አገዛዝ ካበቃ መስከረም 19 አንድ ወር ይሆነዋል።

ዘጋቢያችን ሞኬ ኤድዌን ኬንዲዚ ያደረሰን ዘገባ እንደሚያመላክተው ግን ወታደራዊ ጁንታ በነዳጅ አምራቿ የምዕራብ አፍሪካ ሀገር የተሻለ ኑሮ የሚጠይቁ ቅሬታ ያላቸው የሰራተኛ ማህበሮች፣ ሰራተኞችና ተማሪዎች የሚያሰሙትን የዕለት ዕለት ተቃውሞ እያስተናገደ ይገኛል። ስመኝሸ ቆየት አሰማናለች ዘገባውን። በጋቦን ከኤች አይ ቪ ቫይረስ ወይም ኤድስ ጋር የሚኖሩ ሰዎች በዚህ ሳምንት ከኤች አይ ቪ ወይም ኤድስ ሕክምና ማዕከል ፊት በመሰባሰብ

ተቃውሞ ማሰማታቸውን የጋቦን መንግስት ቴሌቪዥን ዘግቧል። የሰልፈኞቹ ቃል አቀባይ አላይን ኦኞኖ እንደሚያስረዳው በጸረ ኤችአይቪ መድኃኒት እጥረት ምክንያት ህሙማን እየተሰቃዩ ሲሆን ከኤድስ ጋር የሚኖሩ ሰዎች ከጋቦን መንግስት ያገኙት የነበረውን የገንዘብ ድጋፍም እያገኙ አይደለም።

በጋቦን የሚገኙ ሁሉም ከኤድስ ጋር የሚኖሩ ሰዎች ማህበራት ለዓመታት ሲደርስባቸው የነበረው መገለልና እንግልት እንዲቆም ይፈልጋሉ። ጋቦን ለእነዚህ ሰዎች ችግር ትኩረት ልትሰጥ ይገባል፣ ምክንያቱም ከኤድስ ጋር መኖር የሞት ፍርድ አይደለም። በተመሳሳይ መልኩ የክፍያ ጭማሪ የጠየቁ ዳኞችም በዚህ ሳምንት ሰልፍ አካሂደዋል። ወታደራዊ ገዙ ጀነራል ብሪስ ኦሊጉዌ ንጉዌማ

በዚህ ሳምንት ተቃውሞውን ካደረጉት ሰልፈኞች ጋር ተገናኝተው መነጋገራቸውንም የዳኞች የሰራተኛ ማህበር ፕሬዝዳንት የሆኑት

ጀርሜን ንጉዌማ ይገልጻሉ። ከአንድ ሰዓት ድርድር በኋላ ንጉዌማ የዳኞችን ስራ ሁኔታ በአጭር ጊዜ ውስጥ ለማሻሻል ቃል ገብተዋል። ሰልፉን በአስቸኳይ በማቆም ለሀገራችን ያለንን ፍቅር እንድናሳይም ጠይቀውናል። ይህ በእንዲህ እንዳለ በጋቦን ልዩ የኢኮኖሚ ማዕከል በሆነችው ንኮ ከተማ የሚኖሩ አስተማሪዎች፣ ተማሪዎች፣ ነርሶች እና የላቦራቶሪ ባለሙያዎች

ይህ መንግስት ሰራተኞች እንዲሁም ሌሎች በመቶዎች የሚቆጠሩ ሰራተኞች አነስተኛ ክፍያንና ደካማ የስራ ሁኔታን ተቃውመው ሰልፍ አካሂደዋል። በመቶዎች የሚቆጠሩ ወጣቶችም በዚህ ሳምንት ሊብራቬል የሚገኘውን ቤተ መንግስት በመውረር ለሲቪል አገልግሎት እንዲመለመሉ ጠይቀዋል። ወታደራዊ ጁንታ ባወጣው መግለጫ ግን በአሁኑ ሰዓት ምንም አይነት ሰራተኞችን የመመልመል እቅድ እንደሌለው ገልጿል።

የጋቦን ወታደራዊ ጁንታ በስልጣን የቆየበት የመጀመሪያዎቹ ሰላሳ ቀናት ቀላል እንዳልነበሩ ገልጿል። ነገር ግን እየተካሄዱ ያሉት ተቃውሞዎች ሲቪሎች ላለፉት 14 ዓመታት ጋቦንን በመሩት አሊ ቦንጎ እና እንደ አውሮፓውያን አቆጣጠር በ2009 ዓ ም በሞት እስኪለዩ ከ40 ዓመታት በላይ በመሩት አባታቸው ኦማ አስተዳደር ምን ያክል ተማሮ እንደነበር ያሳያል ብሏል።

ወታደራዊ ኃይሉ ነሐሴ 24 ስልጣን ከተቆጣጠረ ጀምሮ መፈንቅለ መንግስቱ ጋቦንን ከእርስ በርስ ጦርነት እንዳዳነ ሲቪሎችን፣ ዓለም አቀፍ ማህበረሰቡን፣ ተቃዋሚዎችን እና የመብት አቀንቃኝ ቡድኖችን ለማሳመን ጥረት ሲያደርግ ቆይቷል። ነሐሴ ሀያ በተካሄደው ምርጫ ፕሬዚዳንት ቦንጎ በውሸት ራሳቸውን አሸናፊ አድርገው ካወጁ በኋላ ተቃዋሚዎች ወደ ትጥቅ ትግል ለመግባት ተዘጋጅተው ነበር ሲልም ገልጿል።

ወታደራዊ መሪዎች የሀገር ውስጥ የንግድ ድርጅቶች ያለባቸውን አምስት ቢሊዮን ዶላር እንዲከፍሉ መጠየቃቸውንም ጠቅላይ ሚኒስትር ሬይመንድ ንዶንግ ሲማ ተናግረዋል። ሲን ን ቦንሳን

የጋባውን ዜጎች እምነት እንዲኖራቸውና በመንግስት ላይ አላስፈላጊ ጫናዎችን ማድረግ እንዲያቆሙ እማጸናለሁ። ዜጎች ፍላጎታቸውን የመግለጽ መብት አላቸው፣ ነገር ግን ወታደራዊው ጁንታ ያለው አቅርቦት እጅግ ውሱን ነው። መንግስት ባልተገባ መንገድ ወይም በማጭበርበር የተገኙ ጥቅማ ጥቅሞችን ለማስመለስና የልማት ፍላጎቶችን ለማሟላት የሚያደርገውን ጥረት የሚያጠናክርባቸው መጪዎቹ 24 ወራት እጅግ ወሳኝ ናቸው። ወታደራዊው መንግስት የሽግግር ህገ መንግስታዊ ምክር ቤት ማቋቋሙንና

በጋቦን የተካተቱትን ዘጠኝ ክልሎች እንዲያስተዳድሩ ሲቪሎችን መሾሙን በቅርቡ አስታውቋል። በተጨማሪም ጀነራል ንጉዌማ ሲቪሎችን በጠቅላይ ሚኒስትርነትና በብሔራዊ ምክር ቤትና ሴኔት አባልነት ሾመዋል። የጋቦን ወታደራዊ አስተዳደር ወደ መረጋጋት ለመመለስና ዘላቂ የኢኮኖሚ ልማትን ለማረጋገጥ ጊዜ እንደሚያስፈልገው እየገለጸ ሲሆን እስካሁን ባለው ሁኔታ ሂደቱ ምን ያክል ጊዜ እንደሚፈጅ ያለው ነገር የለም።

በሞኪ ኢድዊን ኪንዴዝዳ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስመኝሽን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሐሙስ በዶናልድ ትራምፕ ላይ የሚሰነዝሩትን ጥቃት አጠናክረዋል። የቀድሞው ፕሬዚደንትና የሪፐብሊካን ግንባር ቀደም ተፎካካሪ ለሀገሪቱ ዲሞክራሲያዊ እሴቶችና ተቋማት ትልቅ የሕልውና ስጋት ሆነዋል ሆኖዋል ሲሉ ገልጸዋል።

የዋይት ሀውስ ቪኦኤ ዘጋቢ ፓትሪ ውድስዋራ ተከታዩን ዘገባ አልካለች። ደረጀ ደስታም ያሰማናል። እስካሁን ከሳቸው ቀድመው በነበሩትእና ምናልባትም እንደገና በሚቀጥለው የ2024 ምርጫ ላይ ሊያገኟቸው ይችላሉ ተብለው በሚጠበቁት ፕሬዚደንት ዶናልድ ትራምፕ ላይ የተሰነዘረ ከባዱ የፕሬዝደንት ባይደን ትችት ነው። ትራምፕ ህገ መንግስቱ መብት እንደሰጣቸው ጠቅሳለሁ።

እንደ ፕሬዝዳንት ያሻቸውን ሁሉ የማድረግ መብት እንዳላቸው ተናግረዋል። አንድ ፕሬዝዳንት እንደዋዛም ቢሆን እንዲህ ሲል ሰምቼ አላውቅም። አሜሪካውያንን ለማገልገል በሕገ መንግሥት ወይም በተለመደው ሕዝባዊ አገልግሎትና ጨዋነት የተመሩ ሳይሆን በቂምና በበቀል ስሜት ነው።

እስካሁን አራት የወንጀል ክሶች የተመሰረተባቸው ቢሆንም በሪፐብሊካን መራጮች ዘንድ ትራምፕ ግንባር ቀደሙ ተፎካካሪ ናቸው። እውነታው በዚህ ቅዳሜና እሑድ በጣም ትልቅ የሆነ የህዝብ አስተያየት ድጋፍ ስለነበረን አሁን ትንሽ እያሳሰበኝ ነው። ያው እንግዲህ ደግሞ እንደገና ተጨማሪ ክሶች፣ ጥሩ አስተያየት ባገኘን ቁጥር እንከሰሳለን።

ፕሬዚደንት ባይደን ለድጋሚው የምርጫ ዘመቻቸው እየተዘጋጁ ባሉበት ወቅት ዲሞክራሲ በትረምፕ ደጋፊዎች ለአደጋ ተጋልጧል የሚለውን ማስጠንቀቂያቸውን በድጋሚ አሰምተዋል። አሁን አሜሪካ ውስጥ አንድ አደገኛ ነገር እየተፈጠረ ነው። በዲሞክራሲያችን ውስጥ ያሉ መሠረታዊ እምነቶችን የማይጋራ ጽንፈኛ እንቅስቃሴ አለ።

የፕሬዚደንት ባይደን ንግግር እንደ ኤሮፓ አቆጣጠር ጥር 6 2021 በሺዎች የሚቆጠሩ የትረምፕ ደጋፊዎች የባይደንን የምርጫ ድል ለመቀልበስ በዩናይትድ ስቴትስ ምክር ቤት ህንፃ ላይ ጥቃት ካደረሱ በኋላ በአገሪቱ ላይ ያንዣብበ ያለውን የምርጫ ክህደትና የፖለቲካ ብጥብጥ አደጋዎችን ያጎላ አራተኛው ንግግር ነው። ከኢስፖስ የሕዝብ አስተያየት ድምፅ መሰብሰቢያ ክሪስ ጃክሰን እንዲህ ይላሉ።

ዴሞክራት ደጋፊዎቻቸው የእጅግ በጣም የሚያሳስባቸው ጉዳይ ነው። በእሳቸውና ተፎካካሪያቸው ሊሆኑ ይችላሉ ተብለው በሚታሰቡት ዶናልድ ትራምፕ መካከል በጣም ብሩህ መስመር የሚያሳይ መንገድ ነው እና ኔ እንደማስበው ባይደን ሊናገሩት የሚችሉት መሠረታዊ የሆነ አዎንታዊ ነገር ይሰጣቸዋል፣ ስለሠሯቸው መልካም ነገሮች፣ በእርግጥ ከኢኮኖሚ በስተቀር ምክንያቱም ያስካሁን ትንሽ ትብልቅ ልቅ ያለ ነው።

አሜሪካውያን በአብዛኛው ባይደን ኢኮኖሚውን የሚመሩበት መንገድ የሚያሳስባቸው ሲሆን ከሕዝብ የተሰበሰቡ አስተያየቶች፣ ድምጾች እንደ ኤሮፓ አቆጣጠር ከ2021 ጀምሮ ከ50 በታች መሆኑን ያሳያሉ። ባይደን ራሳቸው ከልጃቸው የቢዝነስ ተሳትፎ ጋር በተያያዘ የሙስና ክስ በዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት የፖለቲካ ክስ እንዲመሰረትባቸው የምርመራ ጥያቄ እየቀረበባቸው ነው።

ዋይት ሀውስ ምንም የተሰራ ጥፋት አለመኖሩን ገልጾ ምርመራው ፖለቲካዊ ዓላማ ያለው መሆኑን በመግለጽ አስተባብሏል። ቀጣዩ ዘገባችን ከዩናይትድ ስቴትስ ፖለቲካዊ ጉዳዮች ጋር የተገናኘ ነው።

ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት ፕሬዚደንት ባይደን ላይ የፖለቲካ ክስ ለመመስረት የሚያስችለውን የመጀመሪያውን የይፋ ምስክርነት ትናንት ሐሙስ አድምጠዋል። ፕሬዚደንት ባይደን ለቤተሰቦቻቸው የገንዘብ ጥቅም ለማስገኘት ስልጣናቸውን አላግባብ ተጠቅመዋል ሲሉም ተከራክረዋል። ዲሞክራቶች ግን እነዚህን ክሶች የሚደግፉ በቂ መረጃዎች አልቀረቡም ሲል ይከራከራሉ ስትል የቪኦኤዋ የምክር ቤት ዘጋቢ ካትሪን ጊብሰን ዘግባለች። ደረጀ ደስታ ዘገባውን ያሰማናል።

ሪፐብሊካን ህግ አውጪዎች የባይደን ቤተሰብ አባላት ፕሬዚደንት ጆ ባይደን የመንግስት ስልጣን ላይ በነበሩበት ጊዜ ተጠቃሚ ሆነዋል ሲሉ ፕሬዝደንቱን እንዲከሰሱ የሚያስችለውን ምርመራ ለማካሄድ ትናንት ሐሙስ ምስክር ማድመጡን በይፋ አካሂደዋል። የምክር ቤቱ ተቆጣጣሪና ተጠያቂነት ኮሚቴ ሊቀመንበር ሪፐብሊካን ጄምስ ካመር እንዲህ ይላሉ። ፎር ይርስ ፕሬዚደንት ባይደን

ፕሬዚዳንት ባይደን ስለቤተሰቦቻቸው ብልሹ የሙስና ሥራ ስለነበራቸው እውቀትና ስለ ራሳቸው ተሳትፎ ለዓመታት የአሜሪካን ሕዝብ ዋሽተዋል። ቢያንስ አስር ጊዜ ጆ ባይደን ስለ ንግድ ሥራቸው ከቤተሰቦቻቸው ጋር ፈጽሞን እንዳልተነጋገሩ የአሜሪካን ሕዝብ ዋሽተዋል። በመንግሥት የሥራ ኃላፊነታቸውና በግልዮታቸው መካከል ሁለቱን የሚላይ ፍጹም ግድግዳ እንዳለም ለአሜሪካ ሕዝብ በመንገድ ዋሽተዋል።

ይሁን እንጂ ሪፐብሊካኖች ፕሬዝደንት ባይደን ስልጣናቸውን አላግባብ መጠቀማቸውን የሚያሳይ ምንም አይነት ማስረጃ መኖሩን አላሳዩም። በሐሙሱ የምስክርነት ሂደትም ምንም አዲስ ማስረጃ አላቀረቡም። በምክር ቤቱ ተቆጣጣሪ ኮሚቴ ከፍተኛ አባል ጄሚ ራስኪን ስለዚሁ ይናገራሉ። ን ም ሶስት ምስክሮች እንዲመሰክሩ ጋብዘዋል

ከመካከላቸው ፕሬዚዳንቱ ሰርቶታል ለተባለው ለየትኛውም ወንጀል አንዳቸውም የዓይን ምስክር አይደሉም። ከዩክሬንና ከብሪዝማ ጋር በተያያዙ ጉዳዮች አንዳቸውም ቢሆኑ የመጀመሪያ ደረጃ ምስክር አይደሉም እና የተከበሩ ሊቀመንበራችን የጠየቁትን ሁሉ መቶ ፐርሰንት ተቀብለዋል ብለው በይፋ ያሳፈሩትን ጉዳይ አስመልክቶ ስምንት ወራት በፈጀው ምርመራ ውስጥ አንዳቸውም አልተሳተፉም።

ዴሞክራቶች ሪፐብሊካኖች ባይደንን የሚመረምሩት ትኩረቱን በዘጠና አንድ የወንጀል አይነቶች ከተከሰሱት ከቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ለማስቀየር ነው ይላሉ። ዲሞክራቱ ሮበርት ጋርሲያ ይህን ሲገልጹ ይህ ሁሉ ስለ ዶናልድ ትራምፕ ነው፣ ዘመቻውንና እሳቸውን መደገፍ ነው።

ሪፐብሊካኖች ሙስናን ከስሩ እያስወገዱ መሆኑን ይገልጻሉ። በአሶሲየትድ ፕሬስ እና በኖርክ የህዝብ ጉዳዮች ምርምር ማዕከል የተሰበሰበው የህዝብ አስተያየት ከሶስት አሜሪካውያን አንዱ ፕሬዚደንት ጆ ባይደን ከልጃቸው ቢዝነስ ጋር በተያያዘ ጥፋት መስራታቸው እጅግ ያሳሰባቸው መሆኑን ገልጸዋል። ሪፐብሊካኗ የምክር ቤት አባል ሊሳ መክሌን እንዲህ ይላሉ

እስ እስኪ አንዳች ግልጽነት ይኑረን። የህግ የበላይነትን እንከተል። አንዳንድ ሪፐብሊካን የምክር ቤት አባላት ጥያቄው ላይ ጥርጣሬ እንዳላቸው ገልጸዋል። ምክንያታቸው ይህ በከፍተኛ ወንጀሎችና በደሎች ምክንያት አንድን ፕሬዝደንት ከስልጣኑ ለማስነሳት የሚያበቃ ደረጃ ላይ የደረሰ አይደለም።

ሌሎች ሪፐብሊካኖች ደግሞ ማንኛውም የክስ ሙከራ ዴሞክራቶች አብላጫውን በያዙበት የዩናይትድ ስቴትስ የህግ መወሰኛ ምክር ቤትን የሚያልፍ አይደለም ሲሉ አምነዋል። ሪፐብሊካኑ ህግ አውጪ ዳሬል ኢሳ አንዱ ናቸው።

የህግ መወሰኛው ምክር ቤት እንዲከሰሱ ድምፅ ይሰጣል ብለን አንጠብቅም። ህግ አውጪዎቹ ቅድሚያ ሊሰጡት በሚገባ ነገር ከስምምነት ካልደረሱ የዩናይትድ ስቴትስ መንግስት የፊታችን እሁድ እንደ አውሮፓ አቆጣጠር ኦክቶበር አንድ ሊዘጋ ይችላል። ፕሬዚደንቱን ከስልጣን እንዲነሱ ሊመሰረት በታሰበው ክስ ምስክሮችን የመስማት ሂደቱም መንግስት አዲስ በጀት እስኪያገኝ ድረስ ሊካሄድ አይችልም።

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት፣ አድማጮቻችን እንዲሁም ተመልካቾቻችን። የመጀመሪያው ምዕራፍ ዝግጅታችን ተጠናቆ ወደ ቀጣዩ ምዕራፍ ተሸጋግረናል። የቀጣዩ ምዕራፍ የመጀመሪያ መሰናዶ ደግሞ በዩናይትድ ስቴትስ የአፍሪካ ዲያስፖራ አማካሪዎች ዝርዝር ውስጥ ስለገቡት ወይዘሮ አልማስ ነጋሽ ይነግረናል።

በዚህ ሳምንት መግቢያ ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኩል በአፍሪካ ዲያስፖራ ተሳትፎ አማካሪ የሚሆኑ አስራ ሁለት የምክር ቤት አባላትን ስም ዝርዝር ይፋ አድርገዋል። ከእነዚህ ውስጥ አንዷ የካሊፎርኒያ ግዛት ነዋሪ የሆኑት ትውልድ ኤርትራዊያ ወይዘሮ አልማዝ ነጋሽ ናቸው። ወይዘሮ አልማዝ በዩናይትድ ስቴትስ የአፍሪካ ዲያስፖራ የትስስር መድረክ መስራች ናቸው። ከኤደን ገረመው ጋር ያደረጉት ቆይታ በመቀጠል ይቀርባል።

Congratulations, uh, Almaz Negash, for your appointments. Um... ወይዘሮ አልማዝ ነጋሽ በዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የአፍሪካ ዲያስፖራ ተሳትፎ አማካሪ ኮሚቴ ለመሆን ስለተመረጡ እንኳን ደስ አሎት። ስለ ሹመቱ ምን ተሰማው በጣም ደስ የሚል ነገር ነው። በዚህ ክብር ይሰማኛል። የራስን ሰው መወከል የሚያኮራ ነገር ነው። ለእኔ መመረጤ እንደ ትልቅ ስጦታ ነው።

ነገር ግን ይህን ስንሰራን ይኖር ነው። ሰዎች ይህ ምን ማለት እንደሆነ ሳያውቁ ነው እኛ ይህንን ስራ የጀመር ነው። የእኔ ተቋም የአፍሪካ ዲያስፖራ ተሳትፎ ኔትወርክ 13 ዓመት ሆኖታል። ስለዚህ በዛ ወቅት ስራ በመጀመራችን በጣም ደስተኛ ነኝ። አሁን ሰዎች እየገባቸው ነው። የዚህ ኮሚቴ አባል በመሆን ደስታ ተሰምቶኛል። ዲያስፖራውንና አህጉሪቱን ለማሳደግ ከሁሉም ሰው ጋር ለመስራት እየጠበቅኩ ነው።

ይህ መሰናዶ እንግዲህ በኢትዮጵያ እንዲሁም ደግሞ በምስራቅ አፍሪካ ይታያል። ሰዎች ጥቂት ስለ እርስዎ ማንነት እንዲያውቁ ትንሽ ስለ ስራው ቢነግሩኝ። እሺ፣ እኔ አልማዝ ነጋሽ ነኝ። ተወልጄ ያደግኩት አስመራ፣ ኤርትራ ነው። ከሀገር የወጣሁት በአውሮፓውያኑ አቆጣጠር በ1984 ነው። መጀመሪያ ኔዘርላንድ ሄድኩ።

እዛ ለሶስት ዓመት ተኩል ያክል ተማርኩ። ከዛ ነፃ የትምህርት ዕድል አግኝቼ ወደ ዩናይትድ ስቴትስ መጣሁ። ከአውሮፓውያኑ 1987 አንስቶም በዩናይትድ ስቴትስ ውስጥ እየኖርኩ ነው። ባለትዳር ስሆን ሁለት ልጆችም አሉኝ። እድሜያቸው 23 እና 25 ነው። ይህን የመሰለ ሕይወትና የቤተሰብ ድጋፍ ስላለኝ በኑሮዬ በጣም ደስተኛ ነኝ። ባለቤቴም እንዲሁ ኤርትራ ነው ትውልድ ያደገው።

ስለዚህ ከአፍሪካ ጋር ጉልህ የሆነ ትስስራለን። ነገር ግን ያ ግማሹ ማንነቴ ነው። እኔ ኤርትራዊ ብቻ አይደለሁም፣ በዋናነት የሰው ልጅ ነኝ። ስለዚህ የዓለም ነኝ። ከአፍሪካውያንና ከአፍሪካ አጋሮች ጋር አብሬ በመስራቴ እድለኝነት ነው የሚሰማኝ። ታሪካችንን ራሳችን መናገራችን፣ ሰዎች ስለ አፍሪካ ሲያወሩ በጠረጴዛው ዙሪያ መሆናችን ያስደስተኛል። አስደሳች ቢሆንም ግን አንዳንዴም ከባድ የሆነ ጉዞ ነው።

እኔ ያጠናሁት ዓለም አቀፍ ንግድና ኢንቨስትመንት ነው። በዛ ወደ 15 ወይም 16 ዓመት ከሰራው በኋላ ነው ወደ ከፍተኛ ትምህርት አቅንቼ አሁን ወዳለሁበት ማህበራዊ ስራ ፈጠራ ውስጥ የገባሁት። ከአፍሪካ ዲያስፖራ ጋር በመስራት የብዙ አመት ልምድ አለሁት። እንዲሁም ደግሞ የአፍሪካ ዲያስፖራ ኔትወርክ ወይም ደግሞ ትስስር መድረክም መስራች ነው። ይሄ ኔትወርክ ስራው ምንድን ነው?

So the African Diaspora Network, we started it. Uh, የአፍሪካ ዲያስፖራ ኔትወርክ ከአስራ ሶስት ዓመታት በፊት ነው የተጀመረው። ያኔ ሀሳብ ብቻ ነበር። ሀሳቡ ከመሰላቸት የመነጨ ነው። ምክንያቱም ሲልከን ቫሊ ውስጥ ለስራ በሄድኩበት ሁሉ ስራ ፈጣሪዎችና ኢንቨስተሮች ስለ አፍሪካ ሲያወሩ አፍሪካውያን በጠረጴዛው ዙሪያ የሉም።

እኔ ደግሞ ትክክለኛ ለውጥ እንዲኖር ባለጉዳዮቹ ራሳቸው የውይይቱ አካል መሆንና በጠረጴዛው ዙሪያ መገኘት አለባቸው ብዬ አስባለው። ከዛ ይሄ የትማያደርስ የሚያልኩ መነጫነች ቀጠልኩ። ቀጥሎ ደግሞ ለምን አልጎ መጉማለው ከዛ ይልቅ ለምን ራሴ አልጀምረውም አልኩኝ። የኔትወርኩ አፈጣጠር እንግዲህ እንደዛ ነው። በአውሮፓውያኑ ነሐሴ 2010 ዓ ም ነው የጀመር ነው። አፍሪካን ዲያስፖራ ሲምፖዚየም አዲስ ይሰኛል።

ነገር ግን አዲስ አበባ አይደለም። በእንግሊዝኛው ሲጻፍ አንድ ዲ ብቻ ነው ያለው። አፍሪካውያንንና የአፍሪካ አጋሮችን ወደ ሲልከን ቫሊ የምንጋብዝበት ትልቅ ሲምፖዚየም አለን። እዛ ላይ የውይይቶች መርሃ ግብሮች አሉ። በዛ ስለ አህጉሪቱ ችግሮችና መደረግ ስለሚችሉ መፍትሄዎች እናነሳለን። ውይይቱ ትርጉም እንዲኖረው የወደፊቶቹ አፍሪካውያን ገንቢዎች የሚል መርሃ ግብርም ቀርጸን ታዳጊ አፍሪካውያን ስራ ፈጣሪዎችን እንደግፋለን።

እነዚህ ተቋማት ሙሉ ለሙሉ በአፍሪካውያን የተመሰረቱ መሆን አለባቸው። ስልጠናዎችን እንሰጣለን፣ የገንዘብ ድጋፍም እንዲያገኙ እናግዛለን። ሌላው መርሃ ግብራችን ደግሞ ጥቁር መሪዎችንና ስራ ፈጣሪዎችን ያግዛል። ይሄ ፕሮግራም በአፍሪካውያን እና በጥቁር አሜሪካውያን ላይ የሚያተኩር ሲሆን በመቶ ቢሊየን ዶላሮችን የሚያንቀሳቅስ ሀገር በቀል ኩባንያ ይደግፋል። የአፍሪካን ዲያስፖራ ማንቀሳቀስ ከባድ ነው።

ምክንያቱም እያወራን ያለነው ስለ ሃምሳ አራት ሀገራት ነው። ስለ ኤርትራ፣ ስለ ኢትዮጵያ አሊያም ናይጄሪያ ብቻ አይደለም። ስራው ከባድ ቢሆንም ወዷዋለሁ። ኦኬ ሶ ሜይ ቢ ት እስ ኢ ኤርሊ ምናልባት

ይሄ ጥያቄ እንግዲህ ከጊዜው ትንሽ የፈጠነ ሊሆን ይችላል። ነገር ግን አሁን በተመረጡበት የዩናይትድ ስቴትስ የአፍሪካ ዲያስፖራ የትስስር ኮሚቴነቶ በኩል ምን አይነት ሚና ለመጫወት ያስባል አሁን እንግዲህ ገና ይፋ መደረጉ ነው። ፕሬዚዳንቱና ቡድናቸው የተመረጡና እንድንነጋገርባቸው የተያዙ እቅዶች እንደሚኖሯቸው አምናለሁ። ዋናው ቁልፍ ነገር አሜሪካንን ለማገዝ እና

እንዲሁም በዩናይትድ ስቴትስ እና በአፍሪካ መካከል ያለውን የንግድ ግንኙነት ለማሳደግ እንዴት ዲያስፖራውን ማንቀሳቀስ ይቻላል የሚለው ነገር ነው። በአሜሪካ መንግስት ውጭ ጉዳይ ቢሮ የሚመራ ፕሮስፐር አፍሪካ የተሰኘ መርሃ ግብር አለ። ይሄ ልዩ የሆነ እድልን ይዟል። ለብዙ ዓመታት አገዋ ነበር። በእርግጥ አሁንም አለ። ነገር ግን ይሄ ፕሮስፐር አፍሪካ የሁለትዮሽ ንግድ ላይ እንዲሁም ሌሎች ኢንቨስትመንቶች ላይ ያተኩራል።

ሌላው የባህል ልውውጥም አለ። የትምህርት የእውቀትም ልውውጥ አለ። ብዙ የሚሰሩ ነገሮች አሉ። የህዝባችንንና የሀጉሪቱን ስም ለመቀየር የራሳችንን ታሪክ መናገር አለብን። ይሄ እድሉን ይሰጠናል። በአንጻሩ ግን መሪዎቻችን አስፈላጊውን ሁሉ ማድረግ መቻል አለባቸው። ጥያቄው ይሄ ኮሚቴ ስራውን በአግባቡ ይሰራል ወይ ሳይሆን፣ በሀጉሪቱ ያሉት መሪዎቻችን ጋር እንዴት ልንተባበር እንችላለን የሚለው ነው

ምክንያቱም ኮሚቴው በቅንነትና በትሁት ልቦና የተመሰረተ ነው። ይሄ የእኔ ትልቅ ትኩረት የሚሆን ይመስለኛል። በዩናይትድ ስቴትስ የሚኖሩ የአፍሪካ ዲያስፖሮች የአፍሪካ አሜሪካንን ትስስር በመገንባቱ ረገድ ያላቸውን አቅም እንዴት ይገመግሙታል? ማንኛውም ስደተኛ አውሮፓ የሚሄድ የትም የሚሄድ አምባሳደር ነው

ለመጣንበት ሀገር ብቻ ሳይሆን ለምንኖርበትም ማለት ነው። በዚህ ሁኔታ ላይ እኔ ለአሜሪካ እንደማለት ነው። እንደሚመስለኝ ዲያስፖራው የተማረ ብዝሃነት ያለውና ንቁ ነው። ይሄ ከእስያውያን ጋር ስንነጻጸርም ጭምር ማለት ነው። ነገር ግን እነሱ በቁጥር ስለሚበዙ አሃዙ ላይ ይበልጡናል። እኛ ለራሳችንና ቤተሰቦቻችን እድልን ፈጥረናል። ነገር ግን እንዴት ለአጎሪቱ መልሰን ማበርከት እንችላለን ነው ጥያቄው።

አብዛኛውን ነገርም የእኛ ተቋም ድጋፍ ሳያስፈልጋቸው ብዙዎቹ አፍሪካውያን እያደረጉት ነው። ገንዘብ ለቤተሰቦቻችን ወደ ሀገር ቤት እንልካለን። ስንጠየቅ ደግሞ እርዳታ እናደርጋለን። ለማህበረሰባችን እውቀት እናጋራለን። ነገር ግን ጉዳዩ ወደ ኤርትራ አሊያም ወደ ኢትዮጵያ ገንዘብ መላኩ ብቻ አይደለም። ድህረ ገጻችን ላይ ካየሹ ቢዮንድ ሬሜታንስ ወይም ገንዘብ ወደ ሀገር ቤት ከመላክ ባሻገር የሚል መርሃ ግብር አለን።

ገንዘብ መላኩ ላይ አፍሪካውያን በጣም ጥሩ ነን። እንዲያውም አፍሪካ ከማናቸውም እርዳታዎች እና ከቀጥተኛ በተቋማችን የምንጠይቀው ታዲያ በኢትዮጵያ ወይም ኤርትራ ብቻ ሳይሆን በሁሉም የአህጉሪቱ ክፍሎች ያሉ ቦታዎች ላይ ኢንቨስት ብናደርግስ? በግል አሊያም በቡድን የቆጠብነውን ገንዘባችንን ኢንቨስት አድርግን

እነሱን አሳድገን ገንዘብ ብናገኝስ ነው። ወደ ሀገር ቤት ገንዘብ አትላኩ እያልኩ አይደለም፣ ያለ ቤተሰቦቻችን በጣም አስፈላጊ ነገር ነው። በእርግጥ ኢንቨስትመንትም ምርጫ ነው፣ ጊዜም ይወስዳል። ነገር ግን ዲያስፖራውን ወደዛ እንዴት መግፋት እንችላለን ነው። ያው ያለ ጥርጥር ውጤታማ እንሆናለን። ስለዚህ ያለውን ሁኔታ እንደ እድልም ነው ማየው።

ወይዘሮ አልማዝ ነጋሽ በድጋሚ እንኳን ደሳሎት ጥያቄዎችን ጨርሻለሁ። አመሰግናለሁ። አመሰግናለሁ።

ከአሜሪካ ድምፅ የአርብ ምሽት ስርጭታችን ይቀጥላል። ባለፈው ሰኞ የሴቶች ማራቶን የዓለም ክብረ ወሰንን በማሻሻል የዓለም መነጋገር የነበረችው አትሌት ትግስት አሰፋ ወደ ሀገሯ ትመልሳለች። የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች እንዲሁም ሌሎች ባለሥልጣናት ትግስትና የማራቶን ውድድር ቡድኗን አቀባበል ያደረጉላቸው ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ክብር ተረዳት ኮሚሽነር ደራርቱ ቱሉ ትግስት ያስመዘገበችው ድል ዘንድሮ ኢትዮጵያን አትሌቶች ካስመዘገቡት ትልቁ እንደሆነ ገልጻለች።

ገልሞ፣ ዳዊት ከሱሉልታ ተጨማሪ አለው። ስመጥር የተባለውን የበርሊን ማራቶንን በ2 ሰዓት ከ11 ደቂቃ ከ53 ማይክሮ ሰከንድ ሰዓት በመጨረስ አዲስ ክብረ ወሰን ያስመዘገበችው አትሌት ትዕግስት አሰፋ

ዛሬ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ስትደርስ በወዳጅ ዘመዶቿና በመንግስት አመራሮች በኋላም ስሉልታ ባለው መኖሪያ ቤቷም ነዋሪዎች እንዲሁም የስራ ባልደረቦቿ አቀባበል አድርገውላታል። በጥሩ መንፈስ ነው ሄልኩት። በጥሩ ሁኔታ ነው ትሬንጌን ሰርች ሄልኩት። እንደምታየው ውድድሩ በጣም ጥሩ ነበር።

ያው ማራቶን ቀላለው አያደክም ማለት አልችልም፣ ነገር ግን ብዙም ድካም እኔ ላይ አልነበረም። ትዕግስት ይህ የተመዘገበው ውጤት ከግማሽ ዓመት በላይ የፈጀ ዝግጅት እንደሆነም ትናገራለች። አው በቂ ዝግጅት አድርጊያለሁ። ያው የስድስት ወር ዝግጅት ነው ያደረኩት። ረጅም ጊዜ ነው የተዘጋጀሁት።

እውነት ለመናገር በዚህ ልክ ሪከርዱን ሰብረዋለሁ ብዬ ሳይሆን የዓለም ሪከርዱን ለማሻሻል ተዘጋጄ ትሬጌን ሰርቼ እጃለሁ። በዚህ ልክ ግን ሰአቱን አሻሽላለሁ ብዬ አላሰብኩም። እውነት ለመናገር በጣም መግለጽ ቃላት ያጥረኛል የተሰማኝን ደስታ። በጣም ነው ደስ ያለኝ። ኮች ገመዶ ደደፎ የትዕግስት አሰልጣኝ ናቸው። ይሄ በጣም ትልቅ ሪከርድ ነው የተመዘገበው።

ከዚህ በፊት በሴቶች ኢትዮጵያ ውስጥ የማራቶን ሪከርድ ገብቶ አያውቅም። ብዙ ሪከርዶችን ቢመጡ ይሄ የበሴቶች የዓለም ሪከርድ በማራቶን አልመጣ እንደገና የተሻሻለበትን ደቂቃ እስከ ዛሬ ድረስ በተሻሻሉት ሪከርዶች ሁለት ደቂቃ በበለጠ ጊዜ የተሻሻለ ሪከርድ የለም።

ይህ ታሪካዊ ሪከርድ ነው ነው። የዓለም ክብረ ወሰኑን ማሻሻል የመጀመሪያው ዓላማችን ነበረ፣ ያሉት አሰልጣኝ ገመደው ከአሁን በኋላ ዘንድሮ ይካሄዳል ላሉት ኦሎምፒክ መዘጋጀት እንደሆነም ተናግረዋል። ከፊት አሁን በጣም ብዙ ውድድሮች አሉ። ኦሎምፒክ ራሱ አለ። ዘንድሮ የፓሪስ ኦሎምፒክ ይካሄዳል። ለሱ ዝግጅት የምትመረጥ ከሆነ ፌዴሬሽን የምመርጣት ከሆነ

ትልቁ ግብ ለአንድ አትሌት ትልቁ ግብ የኦሎምፒክ ላይ ስኬታማ መሆን ነው። እዛ ላይ ስኬታማ ለመሆን ዝግጅት እናደርጋለን። በሌላ በኩል ትዕግስት ሮጣ ድል የተቀዳጀችበት የአዲዳስ ምርት የሆነው ጫማ መነጋገሪያ ሆኗል። የሮይተርስ የዜና ወኪል ባለፈው ማክሰኞ የትዕግስትን ማሸነፍን ተከትሎ ጫማው በገበያ ላይ በልዩ መልክ እየቀረበ እንደሆነም ገልጿል። ጫማው በአጋጣሚ እኔ እድለኛ ነበርኩ።

ጫማው አዲስ ነው። እኔ ነኝ የሞከርኩት። ጫማው ከሌላው ጊዜ የሚለይ ጫማ ነበር፣ ምክንያቱም ሌላ ጊዜ ትንሽ ክብደት ያለው ጫማ ነው። ይሄ ደግሞ በጣም ላይት የሆነ ጫማ ነው። ያ ሁሉ ኪሎ ሜትር ደግሞ ቀለል ባለ ጫማ መሮጣችን ለእኛ ተጠቃሚ እንድንሆን ያደረገናል። ያ መቅለሉ በጣም ደርቶኛል ብዬ ነው የማስበው። በጣም አሪፍ ጫማ ነው። በዚህ አጋጣሚ አዲዳስን የአዲዳስን ካምፓኒ ማመስገን እፈልጋለሁ።

የትዕግስት ቤተሰቦች በዕድሏ ደስተኛ እንደሆኑ ገልጸዋል። ወርቋ፣ ሰፋ ተሰማ ታላቅ ወንድሟ ነው። በጣም አስቤ ነበር ምክንያቱም እሷ የምትሰራው ትሬኒንጓን በጣም በወኔና በእልህ ስለነበረ ይህን ውጤት እንደምታመጣ አንድ ቀናቅ ነበር። እንደ ቤተሰብም እንደ ሀገርም ትልቅ ብረሶን ስላንሱ መዘገበች፣ ትልቅ ደስታ ነው የተሰማ። ቤቱ ውስጥ ሌሎች አትሌቶች የሉም። ድሮኛን ሞክር ነበር፣ አሁን ደግሞ የኔ ልጆች አሉ

ከእሷ የአክስታችን እንትን እንከተላለን ብሎ የመጡ አሉ። ሲንግተን አሰፋ የምትባል በቅርብ እሷ ደግሞ እንትን ስትል እሷ እንደምትቀጠል ተስፋ አድርጋለች። ትግስት አሁንም ለሚቀጥለው ውድድር መዘጋጀት ቀጣይ ላማዋ እንደሆነ ትገልጻለች። አሁን ፊት ለፊታችን ኦሎምፒክ አለ። ከኦሎምፒክ በፊት ለንደን በእግዚአብሔር ፍቃድ ለንደን እንሰለፋለሁ ብያለሁ። ከለንደን በኋላ ቀጥታ ወደ ኦሎምፒክ ነው የሚሄደው ለእግዚአብሔር ፍቃድ

ለአሜሪካ ድምፅ

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ ሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ገልሞ ዳዊትን ለቀደመው ዘገባ እናመሰግናለን በመቀጠል ወደ ዩክሬን እናመራለን። የዩክሬን መከላከያ ሚኒስቴር የጦር ሰራዊቱ ሴት ወታደሮች ልዩ መለያ ልብስ ወይም ዩኒፎርም እንዲለብሱ ፈቅዷል። ዩኒፎርሙ አርሚ ዊሜን ናው በተሰኘ የበጎ ፈቃደኞች ማህበረሰብ የተዘጋጀ ሲሆን በአውደ ውጊያ ላይ ያሉ ሴት ወታደሮች እንዲያገኙት ይደረጋል ተብሏል።

ሌሎች ደግሞ በተቆረጠ ሂሳብ እንደሚገዙት ተነግረዋል። በዩክሬን የጦር ኃይል ውስጥ አርባ ሁለት ሺ ሴት ተዋጊዎች ወታደሮች እንዳሉም ተገልጿዋል። ሊሲያ ባክሌድ ከኪቭ የላከችውን ዘገባ የደን ገረሞት አሰማናለች። የዩክሬን ወታደራዊ ኃይል አባል የሆነችው ማሪያ ለመጀመሪያ ጊዜ ለሴት ወታደሮች የቀረበውን ዩኒፎርም እየለካች ነው። እስከ ዛሬ እንዴት አላየሁትም? ይሄ በጣም ቆንጆ ነው።

የአባቷ ስም እንዲገለጽ ያልፈለገችው ማሪያ አዲሱ ዩኒፎርም ወታደራዊ አገልግሎቷን ከጀመረችበት ጊዜ አንስቶ ከለበሰቻቸው ሁሉ በተለየ መልኩ ምቹ የሆነ ኮትና ሱሪ መሆኑን ትገልጻለች። ሞዴሉ ደስ ይላል። ይህ ውስቲ ሱሪው ወገቤ ላይ ዝቅ አይልብኝም፣ ከፍ አይልብኝም። በዛ ላይ የሚስተካከል ነው። ከፈለግኩ ጠበብ እንዲል ማስተካከል እችላለሁ።

ማሪያ ወታደራዊ አገልግሎት የጀመረችው ሩሲያ በአውሮፓውያኑ የካቲት 2022 ዓ ምት በሙሉ ወረራ ስትጀምር ነው። እንደ ሌሎቹ እንስት ወታደሮች ሁሉ የተቀበለችው የወንድ ዩኒፎርም ነበር። የበፊቱ ዩኒፎርም ከታላቅ ወንድሜ እየተበደርኩት ነበር የሚመስለው።

ወታደራዊ ኃላፊ ኦልጋ ቢግሃር በቀጥታ ከጦር ሜዳ በመሆን ለአሜሪካ ድምፅ በጉዳይ ላይ አስተያየታቸውን ሰጥተዋል። እኛ በባክ አመት ክልል ነን። ግዛታችንን መልሶ በሚያስራ ላይ ነው የምንገኘው። ቢግሃር የቀድሞ ዩኒፎርም ልከኛ እንዳልሆነ በመግለጽ ለአንድ ተልእኮ ብቻ ነበር የሚያገለግለው ይላሉ። ይህ በፊቶቹ በመሰረቱ ለአንድ ጊዜ አገልግሎት ብቻ የሚውሉ ነበሩ።

ለተልኮ ትወጣለ፣ ደጋግመ ስትወድቅ ስፌቱ ይተረተራል። አሁን ታዲያ አርም ዊመን ናው ለተሰኘው የዩክሬን በጎ ፈቃደኞች ማህበረሰብ ተነሳሽነት ምስጋና ይግባውና ኦልጋ ቢካር እና ማሪያ ለሴቶች ምቹ የሆኑ ዩኒፎርሞች ኖሯቸዋል። ኢሪያና ኒኮራክ የበጎ ፈቃደኞቹ አባል ናት። በዓለም ላይ ካሉ ሀገራት የሴቶች ዩኒፎርሞች ምን ይመስላሉ ብለን አሰባሰብን።

በመሰረታዊነት የሰሜን አትላንቲክ የቃል ኪዳን ጦር የኔቶ እና የዩናይትድ ስቴትስ ዩኒፎርሞች እንደ መመዘኛ አይተናቸዋል። ከዛ የዩክሬን መከላከያ ሚኒስትር ለወንዶቹ ወታደሮች ዩኒፎርም ሲያሰራ እንዲሟሉ የሚጠይቃቸውን መመዘኛዎች ጋር ተመጣጣይ መሆናቸውን አይተን አስማምተናል። በጎ ፈቃደኞቹ አመቱን በሙሉ ዩኒፎርም ሲያዘጋጁ ነበር። ጦር ሜዳ ያሉ ሴት ወታደሮች ዩኒፎርሙን በነጻ ሲያገኙ፣ ሌሎች ደግሞ በተቆረጠ ሂሳብ መግዛት ይችላሉ።

ኢሪያና ልብሶቹ በልምምድ ሜዳዎች ላይ ምቹ የሆኑ እንደሆነ ደህንነታቸው ተፈትሿል ትላለች። ሴት ልጅ የጥይት መከላከያ ሰደርያ ስትለብስ በልኳ መሆኑ አስፈላጊ ነገር ነው። አለበለዚያ እጅግ ብዙ ጨርቅ ሰውነቷ ላይ ተርፎ ይተጣጠፋል።

ከዛም ሙቀቱ እየጨመረ ሲመጣ ልብሱ እየተፋፈገ ሰውነት ላይ ያለመመቸት ስሜትን ይፈጥራል። ያለፈው ነሐሴ ወር ላይም የዩክሬን መከላከያ ሚኒስቴር በዚህ ዓመት ማብቂያ ላይ እንደሚቀርብ ለሚጠበቀው የሴቶች የበጋ ዩኒፎርም ፍቃድ ሰጥቷል። ታቲያና ኩቸር በዩክሬን ወታደራዊ ሰራዊት ውስጥ የንብረት ልማት ባለሙያ ናቸው። ዩኒፎርሙ በአይን ሲታይ ከነበረው የሀገሪቱ ወታደራዊ ዩኒፎርም ጋር ተመሳሳይ ነው።

ነገር ግን በሴት አካል እንዲስማማ የተሰራ ነው። አነስ ያለ ትከሻ፣ አጠር ያለ ቁመት፣ ጠበብ ያለ እጅጌ እና ወገቡ ጋር መስተካከል የሚችል ስፋት እንዲኖረው ተደርጎ ነው የተሰራው። የዩክሬን መከላከያ ሚኒስቴር 42 ሺህ የሚደርሱ ሴት ወታደሮች እንዳሉት ያስታወቀ ሲሆን ከእነዚህ ውስጥ አምስት ሺዎቹ በጦርነት ቀጠና ውስጥ አገልግሎት በመስጠት ላይ ይገኛሉ።

ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት አድማጮቻችን። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ዓለም አቀፍ የእርዳታ ድርጅት ዩኤስኤ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመከላከል ተጨማሪ እርዳታ እንደሚሰጥ

በቅርቡ በተደረገው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ቃል መግባቱን አስታውሶ የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። እርዳታው ከተፈጥሮ አደጋ በማገገብ ላይ ያሉ ማኅበረሰቦችን ለመርዳትና ወደፊት አደጋን የመቋቋም አቅም ለማሳደግ ይውላል።

በዩኤስኤድ የአየር ንብረት ጉዳዮች ዋና ኃላፊ እና ምክትል አስተዳዳሪ ጂሊያን ካልድዌል ስለ እርዳታው ያብራራሉ። በዚህ ሳምንት ብቻ ዩኤስኤድ ድርቅ በአንጎላ፣ ኬንያና ማዳጋስካር ያስከተለውን ጉዳት ለመቀነስ 53 ሚሊዮን ዶላር አዲስ እርዳታ አድርጓል። ይህም ለሁለት ዓመታት በአፍሪካ በርካታ ሕይወት የቀጠፈውን

ኑሮን ያመሰቃቀለውንና የተመጣጠነ ምግብ እጦት በማስከተል ሕፃናት እንዲቀነጭሩ ያደረገውን ድርቅና ያስከተለውን ተጽዕኖ ለመቀነስ የሚውል ጥቅል እርዳታ ነው። 53 ሚሊዮን ዶላሩ በተለያዩ መንገዶች ጥቅም ላይ ይውላል። ጤና ላይ እናተኩራለን። የውሃ አቅርቦትን መልሶ መቀጠል፣ መስኖ እጅግ ለሚያሻቸው ስፍራዎች እንዲደርሱ ይሆናል። ገንዘቡ የሚገኘው ከፕሬዚደንቱ የአስቸኳይ ጊዜ መልሶ ማቋቋም ፕሮግራም እንደሆነ ርዕሰ አንቀጹ ያወሳል።

የአየር ንብረት ለውጥ ከፍተኛ ቀውስ ባስከተለበት በዚህ ወቅት ማኅበረሰቦች የመቋቋም አቅማቸውን እንዲያሳድጉ ፕሮግራሙ እንደሚሻ ጅልያን ይናገራሉ። በእርግጥ የምንናገረው ስለ አስከፊ የአየር ንብረት ክስተቶች ነው። በአጠቃላይ በዚህ ሳቢያ ኢኮኖሚው ላይ የደረሰውን ተጽዕኖ በተመለከተ ነው።

ፕሮግራሙ ለተጋላጭ ማኅበረሰቦች ግብርናን፣ የተመጣጠነ ምግብንና የውሃ አቅርቦትን አስተማማኝነት በተመለከተም ድጋፍ ያደርጋል። በመልሶ ማቋቋም ስራዎች ውስጥ አንዱ በተለይ የምናተኩረው የቅድመ አደጋ ማስጠንቀቂያ ስርዓትን በተመለከተ ነው። ምክንያቱም 24 ሰዓት ቀደም ብሎ የተሰጠ ማስጠንቀቂያ እንኳ ሕይወትን እንደሚያድን እናውቃለን።

ከሳተላይት በምናገኘው መረጃ መሰረት ገበሬዎች ማወቅ ያለባቸውን የአየር ሁኔታ እንዲያውቁ እናደርጋለን። ግባችን በዓለም ዙሪያ ግማሽ ቢሊዮን ለሚሆኑ ሰዎች መድረስ ነው። ዓለም መርዘኛ የሆኑ ጋዞችን ወደ አየር መልቀቋን መቀነስ አለባት። በዓለም ዙሪያ የሚገኙ ማኅበረሰቦች ደግሞ ለቀውሱ ምላሽ በመስጠት ረገድ ያላቸውን አቅም እንዲያሳድጉ አስቸኳይ ድጋፍ ይሻሉ ሲል አጽንኦት የሰጠው ርዕሰ አንቀጽ ሌሎች ለጋሾችና የግል ዘርፉ

በአፍሪካ ድርቅን ጨምሮ የአየር ንብረት ለውጥ ላስከተለው ተጽዕኖ የሚሰጠውን ምላሽ ከፍ ለማድረግ እንዲተባበሩ ዩናይትድ ስቴትስ ጥሪ ታደርጋለች ሲል ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ከመሰነባበታችን በፊት ዛሬ የተመለከታችኋቸውን ዘገባዎችና ሌሎች መረጃዎችን አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። ጎብኙን፣ አስተያየታችሁና ጥቆማዎቻችሁንም

አጋሩን ሳስተናግዳቸው ሳስተናገዳቸው አመሸው። ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማራ አብረን ቆይተዋል። ዋና አዘጋጃችን ጽዮን ግርማ ናት። በምስል ቅንብሩ አብሮኝ አመሸው ግርማ ደገፋ ነው። አበባየው ገበየው ደግሞ የዌብሳይትና የማህበራዊ ድረገጽ ቅንብሩን ከውናልናለች። መልካም ምሽት። መልካም የሳምንት ማብቂያ